Nero. ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ላይ የሚተላለፈው የአማርኛ ፕሮግራም ጀመረ። የአክብሮት ሰላምታችን ከዋሽንግተን ዲሲ ድረሳችሁ ውድ አድማጮች፣ የቅዳሜ የካቲት 8 2017 ዓ ምት ፕሮግራማችንን ይዘን ቀርበናል። ቆንጅ ታዬ በመስተንግዶ አብሬያቸው አመሻለሁ። የምሽቱ ዋና አዘጋጅ ጽዮን ግርማ ነች። ዝግጅታችንን እንደ ወትሮ በዓለም ዜና እንከፍትና በርከት ያሉ ቅንብሮችን አሰናድተናል። 38ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ በአዲስ አበባ ተከፍቷል ዘገባ ይዘናል። ብርሃን ኃይሉ ፕሮግራሙን ትመራልናለች። አብራችሁ እንድታመሹ በአክብሮት እንጋብዛለን። ወደ ዜና እንለፍ። ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመ ነኝ። የአንጎላው ፕሬዝዳንት ዥዋን ሎሬንሶ የአፍሪካ ህብረት ሊቀመንበር ሆኑ። በአዲስ አበባ እየተካሄደ ባለው የአፍሪካ ህብረት የመሪዎች ጉባኤ ላይ የአንጎላው ፕሬዝዳንት ዥዋ ሎረንሶ የአፍሪካ ህብረት ሊቀመንበርነታቸውን ተረክበዋል። ዥዋ ሎረንሶ ተሰናባቹን ሊቀመንበር የሞሪታንያ ፕሬዝዳንት መሐመድ ኦልድቼክ ጋዙዋን ተክቷል። ብሩንዲ ጋና ና ታንዛኒያ የአፍሪካ ህብረት ምክትል ሊቀመንበር እንዲሆኑ ተመርጠዋል። ከህብረቱ ከታገዱ ስድስት ሀገራት በቀር ሀምሳ አምስቱም የአባል ሀገራት በሰላሳ ስምንቱ የህብረቱ መሪዎች ጉባኤ ላይ እየተሳተፉ ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ምንጭ ለአሜሪካ ድምጽ የአፍሪካ ቀንድ አገልግሎት እንደተናገሩት ሀያ ዘጠኝ ፕሬዝዳንቶች፣ ሶስት ምክትል ፕሬዝዳንቶች፣ አራት ጠቅላይ ሚኒስትሮች ና አንድ ንጉስ በጉባኤው ላይ ተሳትፈዋል። ከአፍሪካ ህብረት አባልነት የታገዱት ስድስቱ ሀገራት ቡርኪና ፋሶ ጋቦን፣ ጊኒ፣ ማሊ፣ ኒጀርና ሱዳን ናቸው። የዘንድሮ የመሪዎች ጉባኤ በመካሄድ ላይ የሚገኘው በዲሞክራቲክ ሪፐብሊክ ኮንጎ ግጭት እየተባባሰ ባለበት ወቅት አማጺያን በምስራቃዊ የሀገሪቱ ክፍሎች እየገሰገሱ ባሉበት ሰዓት ነው። የአፍሪካ ህብረት መሪዎች አስቸኳይና ያለምንም ቅድመ ሁኔታ የተኩስ አቁም ጥሪ አቅርበዋል። ሱዳን መሪዎቹ ሊወያዩበት ያቀዱት ሌላው የግጭቱ ዋና ማዕከል ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ሱዳን ውስጥ የሚገኙት ተፋላሚ ወገኖች ጦርነቱን እንዲያቆሙና የሰብአዊ ሰራተኞችን ጨምሮ ሲቪሎችን እንዲጠብቁም ጥሪ አቅርበዋል። የጅቡቲው የውጭ ጉዳይ ሚኒስትር የአፍሪካ ህብረት ኮሚሽን ሊቀመንበር ሆኑ። አዲስ አበባ ውስጥ በሚገኘው የአፍሪካ ህብረት ዋና ጽህፈት ቤት እየተካሄደ ባለው 38ኛው የአፍሪካ ህብረት ጉባኤ ላይ መሪዎቹ በሚስጥር በሰጡት ድምጽ የጅቡቲው የውጭ ጉዳይ ሚኒስትር ኮሚሽኑን በሊቀመንበርነት እንዲመሩ ተመርጧል። የተመረጡት የጅቡቲ የውጭ ጉዳይ ሚኒስትር በአፍሪካ ህብረት አዳራሽ በተካሄደው ና ብርቱ ፉክክር በታየበት እንዲሁም እስከ ሰባተኛ ዙር ድረስ በዘለቀ ምርጫ ሁለት ሶስተኛ ድምጽ አግኝተዋል። ከሳምንት በፊት ስልሳኛ ዓመት የልደት በዓላቸውን ያከበሩት ዩሱፍ በምርጫው አሸናፊ የሆኑት ኬንያውን የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ እና የማዳጋስካር የውጭ ጉዳይ ሚኒስትር ሪቻርድ ራንድሪያ ማድራቶን በማሸነፍ ነው። አዲሱ የህብረቱ ተመራጭ ኮሚሽነር እንደ አውሮፓውያን አቆጣጠር በ2005 ዓ.ም አንስቶ የጅቡቲ የውጭ ጉዳይ ሚኒስትር ሆኖ አገልግሏል። ዛሬ የካቲት ስምንት ቀን በአዲስ አበባ በተጀመረው 38ኛው የመሪዎች ጉባኤ ላይ የማካካሻ ፍትህ ጥያቄ ቀዳሚ አጀንዳ ሆኗል። በመክፈቻ ላይ ንግግር ያደረጉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የማካካሻ ጥያቄው የእርዳታ ሳይሆን የፍትህ ጥያቄ ነው ብለዋል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ደግሞ ለማካካሻ ፍትህ ማዕቀፎች ጊዜው አሁን ነው ሲሉ ጥያቄውን መልስ እንዲያገኝ ጥሪ አቅርበዋል። አድማጮች፣ ከዜና በኋላ በዚህ ዙሪያ ሰፋ ያለ ዘገባ እናስደምጣችኋለን። የኤም ሀያ ሶስት አማጽያን በምስራቃዊ ዴሞክራቲክ ኮንጎ ሁለተኛ ቁልፍ ከተማን ተቆጣጠሩ። ለአመታት የዘለቀውን ከመንግስት ኃይሎች ጋር ያደረጉትን ውጊያ ተባብሶ ከቀጠለ በኋላ ትላንት አርብ ዕለት ወደ ሁለተኛዋ ትልቅ ከተማ ቡካቡ መግባታቸውን የአካባቢውና የሲቪል ማህበረሰ ማህበረሰብ መሪዎች አስታውቋል። የኤም 23 አማጺዎች ወደ ከተማዋ ካዚንጉና ባጊራ ዞን ገብተው 1.3 ሚሊዮን ህዝብ ወደሚኖርበት መሀል ከተማ እየገሰገሱ ነው በማለት በደቡብ ኪቪ የሚገኘው የሲቪል ማህበረሰብ ምክትል ፕሬዚዳንት ዣን ሳሚ ተናግረዋል። ከክስተቱ ሰአታት በፊት አማጺያኑ በካ በካቡሙ ከተማ የሚገኘውን ሁለተኛውን አውሮፕላን ማረፊያ መቆጣጠራቸውን አስታውቋል። የተባበሩት መንግስታት ድርጅት በቅርቡ ከመንግስት ኃይሎች ጋር የቀጠለው ጦርነት 350 ሺህ ተፈናቃዮችን ያለመጠለያ አስቀርቷል በማለት አስጠንቅቋል። ሀማስ ሶስት እስራኤላውያን ታጋቾችን ሲለቅ እስራኤል ተጨማሪ እስረኞችን ፈታች። ምንም እንኳን ውጥረትና ስጋት ውስጥ ባለ የተኩስ አቁም ስምምነት መካከል ቢሆኑም እስራኤል ፍልስጤማውያን እስረኞችን ስትለቅ በምትኩ ሀማስ ሶስት ተጨማሪ ታጋቾችን ለቋል። ከተለቀጥ ከተጠናቀቁት ታጋቾች መካከል አንዱ በደቡባዊ እስራኤል የኪቡትስ ኒር ኦዝ ነዋሪ የሆነው የ36 አመቱ እስራኤላዊ አሜሪካዊ ሳጊ ዴኬልቼን በጉርጉር ሳያኑ ጥቅምት 7 ቀን 2023 በደቡብ እስራኤል በተፈጸመው የሽብር ጥቃት በሐማስ ታጣቂዎች በምርኮ መያዙ ተዘግቧል። ሁለተኛው የተለቀቀው ታጋች የ29 አመቱ እስራኤል ሩሲያዊ ሳሻ ትራኖቭ ሲሆን ሶስተኛው ታጋች ደግሞ ከወንድሙ ጋር አብሮ መታገቱ የተገለጸው አርጀንቲናዊ ኢየርሆርን መሆኑ ተገልጿል። ሶስቱ ታጋቾች በጋዛ ካህኒኒውስ በሚገኘው ለዓለም አቀፉ ቀይ መስቀል ኮሚቴ ተላልፈው ተሰጥተዋል። በተመሳሳይ የተፈቱ ፍልስጤማውያን የጫነ አውቶቡስ ራማላህ ገብቷል። በመጨረሻም ዩናይትድ ስቴትስ ከተለያዩ ሀገራት የመጡ 119 ስደተኞችን ወደ ፓናማ አባረረች። ፓናማ በትራምፕ አስተዳደር የሚባረሩ ዜጎችን ለማሳረፍ ባቀረበችው ጥያቄ መሰረት ከሌሎች ሀገራት የተላኩ ስደተኞችን የጫነውን የመጀመሪያውን የአሜሪካ በረራ ተቀብላለች። ፕሬዚዳንት ሆዜ ራውል ሙሊኖ ፕሬዚዳንት ጆሴ ራውል ሙሊኖ በሳምንታዊ ጋዜጣዊ መግለጫቸው ላይ ትላንት የዩናይትድ ስቴትስ አየር ኃይል 119 ከተለያዩ የአለም ሀገራት የተውጣጡ ሰዎችን ይዞ ጥተዋል ያሉ ሲሆን አያይዘውም ከቻይና፣ ኡዝቤክስታን፣ ፓኪስታን፣ አፍጋኒስታንና ከሌሎች ሀገራት የመጡ ስደተኞች መኖራቸውን ተናግረዋል። ፕሬዚዳንቱ የአሁኑ በረራ በድምሩ 360 ሰዎችን ለማምጣት ከታቀዱት ሶስት በረራዎች መካከል የመጀመሪያው ነው ያሉ ሲሆን እምብዛም ትልቅ ነገር አይደለም በማለት አክለዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። አይደን ገረመው ከዋሽንግተን ዲሲ የዓለም ዜናዎቹን አድምጠን ተመልሰናል። በአጭር ሞገድ መስመሮችና በኢትዮ ሳት ከሚቀርበው በተጨማሪ በዌብሳይታችን አምሃሪክ ቪኦኤ ኒውስ ዳት ካም ላይም በቀጥታ ልትከታተሉ እንደምትችሉ ከወዲሁ አስታውሳለሁ። ወደ ቅንብሮቻችን ስንሻገር 38ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ በአዲስ አበባው የህብረቱ ዋና መስሪያ ቤት አዳራሽ ተጀምረዋል። የማካካሻ ፍትህ ለአፍሪካውያንና ዘር ዘርአ አፍሪካውያን በሚል መሪ ቃል ዛሬ የተጀመረው ጉባኤው አፍሪካ በታሪክ ለተፈጸሙባት ቅኝ ግዛትና አፓርቴይድን ለመሳሰሉ ኢፍትሃዊ ተግባራት የማካካሻ ፍትህ ልታገኝ በምትችልበት ጉዳይ ላይ ዋና ትኩረቱን አድርጓል። የጉባኤውን መክፈቻ የተከታተለው ኬኔዲ አባተ ተከታዩን ዘገባ ልኮልናል። 38ኛው የአፍሪካ ሕብረት የመሪዎች ጉባኤ ዛሬ ቅዳሜ የካቲት ስምንት ቀን በአዲስ አበባ ከተማ በሚገኘው የህብረቱ ዋና አዳራሽ ሲጀመር እንደ የባሪያ ፍንገላ ቅኝ ግዛትና አፓርታይድ ላሉ በአህጉሪቱ ለተፈጸሙ ቀደምት ኢፍትሃዊ ተግባራት የማካካሻ ፍትህ ጥያቄ ማቅረብን ዋነኛ አጀንዳው አድርጓል። የማካካሻ ፍትህ ለአፍሪካውያንና ዘር አፍሪካውያን በሚል መሪ ቃል በተጀምረው በዚህ ጉባኤ ላይ የመክፈቻ ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጥያቄው ፍትህን የመሻት ጉዳይ ነው ብለዋል። ዘ ዲማንድ ፎር ሪፓሬሽንስ ኢዝ ኖት አባውት ቻሪቲ ኦር ፋይናንሽያል ኤይድ ኢት ኢዝ አ ኮል ፎር ጀስቲስ። የማካካሻ ጥያቄው የበጎ አድራጎት ወይም የገንዘብ እርዳታ ጥያቄ አይደለም ስለ ፍትህ ነው። የሚሊዮኖችን ክብር የመመለስና ጥልቅ የሆነ የድህነት የመበላለጥና የአድሎ ጠባሳን መፈወስን የሚጠይቅ ነው። በሀብቶቻችንና እድሎቻችን ላይ የሚፈጸመው ስልታዊ ብዝበዛ እንዲያቆምም ይጠይቃል። በተጨማሪም በአህጉሪቱ ውስጥ ባሉ ማኅበረሰቦች ላይ የተፈጠሩ በደሎችን ለማረም ድፍረት የተሞላበት እርምጃ የሚወሰድበት የለውጥ ሂደት እንዲኖር የሚጠይቅ ነው። ከሁሉም በላይ የማካካሻ ጥሪው የእያንዳንዱን ሰው እኩልነት ለማረጋገጥ ቃላትን ብቻ ሳይሆን ተጨባጭ ድርጊቶችን ይጠይቃል። በህብረቱ የመሪዎች ጉባኤ መክፈቻ ላይ ተገኝተው ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥም የህብረቱ የካሳ ጥያቄ አግባብ እንደሆነ አብራርተዋል። አፍሪካ የሁለት ከባድና የተወሳሰቡ ኢፍትሐዊ ድርጊቶች ሰለባ መሆኗን ዓለም መዘንጋት የለበትም። እነዚህም የቅኝ ግዛትና የአትላንቲክ የባሪያ ንግድ ከፍተኛ ተጽዕኖዎች ናቸው። የእነዚህ ድርጊቶች ስረ መሰረት በመቶዎች የሚቆጠሩ ዓመታትን ያስቆጠረ ነው። መራራ ፍሬው ግን አፍሪካውያንንና ዘርአ አፍሪካውያንን እስከ ዛሬ ድረስ እየጎዳ ነው። ከቅኝ ግዛት መላቀቅ በራሱ መድኃኒት አይደለም። የፖለቲካ ነጻነት አገሮችን በብዝበዛ ላይ ከተመሰረቱ መዋቅሮችና ለበርካታ አስርተ ዓመታት ከዘለቀው የኢኮኖሚ የማኅበራዊና ተቋማዊ የኢንቨስትመንት እጥረት ነፃ አላደረገም። ለማካካሻ ፍትህ ማዕቀፎች ጊዜው አሁን ነው። የህብረቱ አባል ሀገራት መሪዎች ለሁለት ቀናት በሚያደርጉት ውይይት በዚሁ የማካካሻ ፍትህ ጉዳይ ላይ ከፍተኛ ትኩረት እንደሚያደርጉ የአፍሪካ ህብረት ሊቀመንበርነት ስፍራን ከሞሪታንያው ፕሬዝደንት ዛሬ የተረከቡት የአንጎላዎቻቸው ዥዋ ሎሬንሶ ተናግረዋል። ትሩ አውት ዲስ ኮንፍረንስ ሜኒ ኢሹ ውስጥ ቢ ዲስከስድ። በዚህ ጉባኤ በብዙ ጉዳዮች ላይ ውይይት ይደረጋል። ነገር ግን ለአህጉራችን በጣም አስፈላጊ የሆኑት የአፍሪካ ህብረት የሥራ ማዕቀፍና ለዚህ ዓመት በመሪ ሀሳብነት የተመረጠውን ለአፍሪካና ለትውልድ አፍሪካውያን የማካካሻ ፍትህን ተግባራዊ እንዲሆን የማድረግ ጉዳይ ዋናዎቹ ናቸው። የማካካሻ ፍትህ ጥያቄውን በተመለከተ አስተያየታቸውን የሰጡን የአፍሪካ ጉዳዮች ከፍተኛ ተመራማሪና የፖለቲካ ተንታኝ ዶክተር ኖክ ጌታቸው ጥያቄው አሁን ዋና አጀንዳ ቢሆንም ከአፍሪካ አንድነት ድርጅት ጀምሮ በተለያዩ አጋጣሚዎች ሲነሳ የነበረ ነው ብለዋል። ህብረቱ ይህን አጀንዳውን ለማስፈጸም የተለያዩ አደረጃጀቶችን ሊመሰርት እንደሚችልም አብራርተዋል። አሁን እንግዲህ ይህንን ለመተግበር የአፍሪካ ህብረት ልዩ መልክተኛ ይመድባል ተብሎ ይጠበቃል። ከዛ በተጨማሪ ደግሞ ስፐርቶች ቡድን ይቋቋማል። የጋራ የሆነ ፖዚሽን ይኖረዋል ብሎ ይገመታል። እንግዲህ የአፍሪካ ህብረት በተለያዩ ጊዜዎች የተለያዩ አጀንዳዎች ያነሳል። በዚህ ወቅት እንግዲህ ሲያነሳ አንደኛ ታሪካዊ እውቅና ይሰጠን ነው የገንዘብ ካሳ ይደረግልን። እንግዲህ የገንዘብ ካሳ የሚደረገው መሰረተ ልማቶች ላይ፣ ትምህርት ላይ፣ የጤና አቅርቦት ግንባታ ፋይናንስ ይደረግልን የሚል ካሳ በዛም ልናገኝ እንችላለን የሚል ነው። ጫና የተደረገባቸው ባህሎች አሉ። እነሱም ባህሎች እንደ አዲስ ሪስቶር እናርጋቸው የሚል አለ። ተጠያቂነት ይኖር የሚል አለ። እንግዲህ ይህንን ለማድረግ እንግዲህ የጋራ ፖዚሽን ያስፈልጋል። ይሁን እንጂ በተለይም በምዕራቡ ዓለም አሁን ካለው የፖለቲካ ነባራዊ ሁኔታ አንጻር ጥያቄው መልስ የማግኘቱ ጉዳይ አጠራጣሪ እንደሆነም የአፍሪካ ጉዳዮች ተመራማሪው ዶክተር ሄኖክ ተናግረዋል። አሁን ትልቁ ጥያቄ የሚሆን አሁን ባለ ነባራዊ ሁኔታ ይሄ ነገር ምን ያህል ሌለው ሊገዛው ይችላል። ምክንያቱም የቀኝ አካባቢዎች የተስፋፉ ነው በአውሮፓ እንደምታውቀውም የጂኦፖለቲካል አንሰርቴኒቲ ከቀካቢ ዓለም ጦርነት ማቃት ጋር ስናነጣጠረው በጣም ከፍተኛ የሆነ እርግጠኝነት ያልተሞላበት ሁኔታዎች እየታዩ ነው፣ በሰሜን አሜሪካም ጭምር ማለት ነው። ስለዚህ የመተግበሩ ሁኔታ እንደሌሎች ያው ጥርጣሬ የምንድን ነው። እንደ አጀንዳ መነሳቱ ያው ጥሩ ነው። አሁን ግን ያለው የነበረ ሁኔታ ባለው የመንግስታት ግንኙነት፣ በአሜሪካ ውስጥ ያለው የውስጥ ፖለቲካ በዓለም አቀፍ ሁኔታ ላይ የሚያሳድረው ተጽዕኖ ከፍተኛ ከመሆኑ አንፃር የዓለም አቀፍ የምዕራብ አውሮፓ ውስጥም ያለ ቀኝ ዘመን ፖለቲካዎች እንቅስቃሴ እያገነገነ ከመምጣት አንፃር ይሄ መልቲላተራል የምንለው ማዕቀፍ የተዳከመ ከመምጣቱ አንፃር የትግበራው ሁኔታ እንደ ሌሎች የአፍሪካ ህብረት አጀንዳዎች በባሰብ መልኩ የመተግበር ሁኔታ አካሄድ ሉ የሰፋ የሚል እምነት አለ። የመጽሄት አጥራት ፍሬምወርኩም የተባበሩት መንግስታትም ትልቅ የመሸርሸር ነገሮች እየታዩ ነው። እንዴት ነው ሌሎች ድርጅቶች የዓለም አቀፍ ተቋማት ሊተባበሩ የሚችሉት የሚለው ነገር ትልቅ ጥያቄ ነው። ከማካካሻ ፍትህ በተጨማሪ የአህጉሪቱ ፈተና ሆኖ የቀጠለውን የሰላምና ጸጥታ እጦት ጨምሮ የወጣቶች ጥያቄ እንዲሁም ትምህርትና ጤናን የመሳሰሉ ጉዳዮችም የውይይት አጀንዳ እንደሚሆኑ ተገልጿል። ተሰናባቹ የህብረቱ ኮሚሽን ሊቀመንበር ሙሳፋኪ መሐማት በአህጉሪቱ የቀጠሉ ግጭቶች ከሌሎች ተፈጥሯዊና ሰው ሰራሽ ቀውሶች ጋር ተዳምረው የደህንነት እጦት ምግብና ጤናን የመሳሰሉ ችግሮችንም እያባባሰ እንደሆነ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በመቀጠል የሚቀርበው ቅንብር ደግሞ የፓርኪንሰንስ በሽታ የማህበራዊና የስነ ልቦና ምስቅልቅሎሽን ይመለከታል። የህመሙ ምንነት በጊዜና በወጉ መታወቅ፣ ከተገቢው ባለሙያ ጋር የሚደረግ ክትትል ወሳኝ መሆኑን ባለሙያዎች ያስረዳሉ። የህክምናውን ሂደት አስመልክቶም ህመሙ ያለበትን ደረጃ፣ ሲጀምር ህመምተኛው የነበረበት ዕድሜ፣ ጠቅላላ የጤና ይዞታውና፣ በምን አይነት ፍጥነት ስር እየሰደደ መሆኑን ጨምሮ በርካታ ምክንያቶች ውጤቱን ይወስናሉ። ደጋፊ ቤተሰብ በሌለበት ፓርኪንሰንስ ብቸኛ በሆኑ ህሙማን ላይ ይጠናል ሲሉ የህሙማን ማህበራዊ ገጽታን አዛምደው ሙያዊ ማብራሪያውን የሰጡን የነርቭና የአእምሮ ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው። ይበልጡን እንቅስቃሴያችንን የሚቆጣጠረውን የአንጎላችንን ክፍል የሚያጠቃው ፓርኪንሰንስ የአእምሮ ጤና ሁከትም ሊያስከትል እንደሚችል ፕሮፌሰር ዮናስ ጨምረው ያስረዳሉ። ፕሮፌሰር ዮናስ ከከፍተኛ የነርቭና የአእምሮ ሐኪምነታቸው በተጨማሪ በዩናይትድ ስቴትሱ ባሮ የነርቭ ህክምና ተቋም መምህርና ተመራማሪም ናቸው። አሉላ ከበደ ነው ያወያያቸው። ባለፈው ሰኞ ፕሮግራማችን የጀመረው የቃለ ምልልሳቸው ተከታይ እንደሚከተለው ይቀርባል። ፕሮፌሰር ዮናስ፣ ህመሙ አንዳንድ ጊዜ ከሌሎች ጋር መቀላቀልን የነቃ ማህበራዊ ተሳትፎን እንዲቀንስ ማድረጉ፣ በአንጻሩ ከህክምናው ትይዩ የማህበራዊ ድጋፍ ያስፈልገው ይሆን? በአጠቃላይ በዚህ በዘመናዊ ዓለም ወይም በምዕራቡ ዓለም ኒክሊር ፋሚሊ ሰዎች ብዙ ጊዜ ለብቻቸው ነው የሚኖሩት ወይ ባልና ሚስት አንድ ላይ ይኖራሉ፣ ወይም ደግሞ የመፋታት ጉዳይም ብዙ ስላለ አንዳንድ ሽማግሌዎች፣ እድሜያቸው የገፉ ሰዎች፣ አዛውንቶች ለብቻቸው ሊኖሩ ይችላሉ። ለብቻቸው ሲኖሩ የበለጠ የመንቀሳቀስ ችግሩም የፓርኪንሰን በሽታውም ይብሳል። ምክንያቱም የፓርኪንሰን በሽታ የሞተር የእንቅስቃሴ የሰውነት እንቅስቃሴ በሽታ ብቻ ሳይሆን ምን ሞተር ማለትም የድብርት ችግር ያመጣ ይችላል። ብቸኛን ከሆኑ ይብሳል የድብርቱ በሽታ እና አንዱ ችግር በሚኔሶታም ያለው ለብዙ አመታት እዛ ሰርቻለሁ ለክሊኒክ እና እዛ አንዱ ያየሁት የሰባ አምስት አመት ገበሬ ጣም ሰፊ የሆነ የእርሻ ቦታ ላይ ትልቅ ቤት ውስጥ ለብቻው ሊኖር ይችላል እና ማንም አባከና ብሎ የሚለው የለም። ልጆቹም ደግሞ አንዳቸው ሳውት ዳኮታ ነው፣ አንዱ ኒውዮርክ ነው፣ አንዱ እዛ ነው፣ አንዱ እዛ ነው፣ የራሳቸውን ኑሮ ነው የሚኖሩት። ስለዚህ በፈረንጁ አለም ይሄ ትልቅ ችግር ነው። አገራችን ግን ጥሩነቱ አንድ ሰው እርግጠኛ ነ የፓርኪንሰን ወይም ሌላ በሽታ ከያዘው ወይም ከያዛት እንደን አዛውንት የእኛ ህዝብ ቤተሰቡም፣ ልጅም፣ የልጅ ልጅም፣ ጎረቤትም ግለሰቡን ያጫውታሉ፣ ይከባከባሉ። ይሄ ከመድኃኒት የሚተናነስ አይደለም፣ ሳይኮሶሻል ሰፖርት የምለው እና ይሄ ባህላችን እንግዲህ እንዳልተቀየረ ተስፋ አደርጋለሁ። ብዙ ጊዜ ነው አሁን ከወጣው ተስፋ አደርጋለሁ። መልካም እርግጥም እንዲህ ባለው ሁኔታ የማህበራዊ ድጋፍ ሊጫወት የሚችለውን የጎላ ሚና ከሰጡን ሙያዊ ማብራሪያ መገንዘብ ይቻላል። እስኪ ደግሞ ከዚሁ ህመም ጋር ተያይዘው ስለሚነሱት የተዛቡ ግንዛቤዎች ቢያስረዱን። ለመሆኑ እነኚህ ሰዎች በተሳሳተ መንገድ የሚረዷቸው የግድ ግን የሳይንሱን መሰረት ያልተከተሉ ነገር ግን ደጋግመው የሚገጥሙ ሁኔታዎች ምንድን ናቸው? አንደኛ ራሱ ሐኪሞችን ስነ አእምሮ የነርፍ ሐኪሞች ስናሰለጥን እነሱ ራሳቸው ወጣት ሐኪሞች ስህተት ይሰራል። በሽተኛው ፓርኪንሰን ይዞት ሌላ ነገር ሊመስላቸው ይችላል። ስለዚህ እውቀት ያው አንዱ ከአንዱ እየተማረ በልምድ ነው የሚዳብረው እና ይሄ ህዝቡ ላይ ብቻ ሳይሆን የእኛም ሙያ ውስጥ ያሉት ይሄንን በተለይ ገና ሲጀምር ያለው ምልክት ግለሰቦች፣ ሐኪሞችም ቢሆን ላይረዱት ይችላሉ፣ ሊያሳሳቱ ይችላሉ፣ ሊሳሳቱ ይችላሉ። ምንም ሐኪም ስለሆነ ወይም ስለሆነች አንድ ግለሰብ እግዚአብሔር ቀብተው ይልከዋል ማለት አይደለም። ቀስ እያለ የዳኸ የወደቀ የተነሳ ነው ሰው የሚማረው። እና በህክምናም ውስጥ አለ። በህዝብ ውስጥ ደግሞ ምናልባት የተለያየ ትርጉም ሊሰጠው ይችል ይሆናል። በሽታ በዝርዝር አላውቀውም። በዚህ በኩል እንግዲህ የሜዲካል አንትሮፖሎጂስቶች እነዚህ ሶሲዮሎጂስቶች እንደ ዶክተር አሉላ ፓንክረስት እንደ ፕሮፌሰር ሀብታሙ ወንድሙ ሌሎችም፣ እነሱ ሊበለጠ ሊያውቁ ይችላሉ። እና እኔ እስከማውቀው ኢትዮጵያ ውስጥ ስለ በሽታው ምን አይነት ግንዛቤ ያለው ሰፊው ህዝብ እርግጠኛ አይደለም። እውነት ለመናገር ጥናቱን ያየሁት ነገር የለም። መልካም። ፓርኪንሰንስን ተከትሎ የሚከሰቱትን የአእምሮ መታወቅ ችግሮች ደግሞ መልከት ብናረገ የተለያዩ የአእምሮ ህመም ምልክቶች ስለሚታዩም ይሄን ህመም ተከትሎ የሚከሰቱበት ሁኔታ መኖሩ ከሌሎች የአእምሮ ህመም ሁኔታዎች እንዴት ተለይተው መታወቅ ይችላሉ? ምንጫቸውስ ምንድን ነው? ይሄ እንግዲህ ቅድም እንዳልኩ ዶፓሚን የሚባለው ንጥረ ነገር የሚፈጥሩት የነርቭ ሴሎች ለምንድን ነው የሚሞቱት? ካልክ እዛ ውስጥ አንድ የሆነ እንደ ሉዊ ባድ የሚባል አንድ ቀላ ያለ እንደ በጣም መርዛማ የሆነ ኬሚካል እዛ ነርቭ ሴሎች ይፈጠርና እነዚህ ዶፓሚን የሚፈጥሩት ነርቭ ሴሎች ይሞታሉ። እና እነዚህ ይሄ ደግሞ ቀላ ያለ መርዛማ ነገር ፕሮቲን፣ ሌላው የሚፈጥረው ችግር ምንድን ነው? የተለያየ የአንጎል ክፍል ውስጥ ምን ሊፈጠር ይችላል? የሰውነት እንቅስቃሴ የሞተር እንቅስቃሴ የሚቆጣጠረውን ብቻ ሳይሆን የውጭውን ዓለም ከውጭ ዓለም ጋር ያለውን ነገር ፐርሲል የምንረዳበትን ነገር ሁሉ እሱን ሁሉ የውጭውን አንድ ሰው በአፉ ሲያጣጥም ምግብ ሲውጥ ያለውን ይህንን ስሜት ትክክለኛው መረጃ ከውጭው ዓለም ወደ ውስጥ ለማምጣት የሚጠቅሙ የተለያዩ የአንጎል ክፍሎች አሉ። እዛ ውስጥ ይሄ መርዛማ ነገር ከተጠራቀመ ያ ችግር ሊያመጣ ይችላል። ለምሳሌ በአይናችን አይተን አንዳንድ ነገር ዛፍ ስናይ ዛፍ መሆኑን እንድንረዳ የሚያደርገው የአንጎል ክፍል ላይ ይሄ መርዛማ ነገር ካለ የምናየው ዛፍ ሰው ሊመስልን ይችላል። ይሄ ሃሉሲኔሽን ይባላል። ለምሳሌ አንዳንድ ጊዜ ይሄ በሽታ ያለባቸው ሰዎች ሆስፒታል ከገቡ የሆስፒታል ይሄ ግሉኮስ የሚሰጥበት ላስቲኩን ሲያዩት፣ ያ ላስቲኩ እባብ ሊመስላቸው ይችላል። ለዚህም ነው አንዳንዴ ሮጦ ለመውጣት ዘሎ በመስኮት ለመውጣት ይሞክራሉ። ስለዚህ በሽታው ራሱ የሚያመጣው የስነ አእምሮ መረበሽ ያመጣል። ሌላው ደግሞ መድሃኒቱ ራሱ ይሄ ዶፓሚን የሚባለው ንጥረ ነገር ለመተካት የምንሰጠው መድሃኒት ከልክ ካለፈ እሱ ራሱ ደግሞ እንጎል ውስጥ ትልቅ ችግር አምጥቶ የሃሉሲኔሽን ወይም የሌለውን ነገር እንዳለ አድርጎ መገመት ሊያመጣ ይችላል። በተለያዩ ምክንያት ፓርኪንሰን ዲዚዝ የአእምሮ የድብርት በሽታ፣ የሃሉሲኔሽን ወይም መቀወስ የሚባለው ኮታ በእኛ ሀገር አነጋገር እንዲህ እንደ አይነት ችግሮች ሊያመጣ ይችላል። ዋናው ነገር ሐኪሞች ይህንን ምልክቶች አውቀው መድኃኒት በተገቢው ጊዜ እንዲሰጡ እናስተምራለን። አሁን እኔ ወጣት ኒውሮሎጂስት ከሆኑ በኋላ እንደገና ስፔሻላይዝ አድርጎ ከሆኑ በኋላ ሰብ ስፔሻላይዜሽን ትሬኒንግ ሊሰጣቸው ሲሉ ነው የሚመጡት እኔ ጋር እነሱን እንደዚህ እንደዚህ ነገር ላይ እንዴት አድርገው እንደሚያገኙ በሽታው እንዴት እንደምት የሚሉ እናስተምራለን በሽተኛም ሳይ አብረው ቁጭ ብለውኝ ያያሉ እና በእንደዚህ አይነት መንገድ በሞተር በስነ ልቦና በስነ አእምሮ በተለያየ መንገድ በሽታውን አውቀን ያንን በሽታ እንዲያከሙም ለማድረግ ማሰልጠን ነው አንዱ ስራቸው ሞተር ያሉት እንግዲህ ለአማርኛ አድማጮቻችን ቅርብ ለማድረግ እንቅስቃሴ የሚለውን ነው። በውይይታችን ደጋግመው ስለጠሩት ሞተር የሚሉት ከእንቅስቃሴ ጋር የተገናኘውን ነው። ትክክል ነው። ባጭሩ ለማለት የእኛ ህዝብ እንደሰማሁት የእንግሊዝም የኢትዮጵያም እግር ኳስን ያህል ኳሷን ለመምታት ይሄ የአንጎል ክፍል በጣም አስፈላጊ ነው። ያ ንጥረ ነገር ያስፈልጋል። ኳሷን በእጅ ለመያዝ ያ ንጥረ ነገር ያስፈልጋል። ሌላው ቀቶ ሰው ለመጨበጥ ያ ንጥረ ነገር ያስፈልጋል። እንደገና ደግሞ ሙዚቃ ሲጫወት አንድ ሰው ታምቡሩን ለመምታት ራሱ ይሄ አርም ኦልተርኔት ሪትም ሞሽን የሚባል አለ። እሱን የሚያንቀሳቀሰው አንጎል ክፍል ያስፈልጋል። የተለያየ ነገሮች ሰምተህና እንቅስቃሴ የሚለው ቃል ተገብ ይመስለኛል። መልካም ፕሮፌሰር ዮናስ እንዳለገዳ ፓርኪሰንስ በመባል የሚታወቀውን በእርጅና እድሜ ይበልጡን የሚታይ የመንቀጥቀጥ ምልክቶቹ ጎልተው የሚታዩበት ሌሎች ምልክቶችን ጨምሮ የምምንነት እንዴት ይረዳ ይችላል፣ በምን ሁኔታዎች ይከሰታል የሚለውን ዝርዝር ያስረዱበት ውይይት ነበር። ሌላ የእርስዎ ሙያ በሚመለከት ርዕስ እንደምናገኘው ተስፋ አረጋለሁ። ለአሁኑ አመሰግናለሁ። እግዜር ይስጥልኝ አመሰግናለሁ አሉ። በኢትዮጵያ ብቻ እንደሚገኝ የሚነገርለት የአይቤክስ ዝርያ ዋሊያ በተደጋጋሚ በሚከሰቱ የጸጥታና ሌሎችም ተፈጥሯዊ ችግሮች የተነሳ የህልውና አደጋ ውስጥ እንደሚገኝ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣናት አስታውቋል። ከሰው ሰራሽና ተፈጥሯዊ ችግሮች ጋር በተያያዘ ብርቅዬው የዱር እንስሳ ቁጥሩ በየጊዜው እየተመናመነ በአሁኑ ወቅት ጠቅላላ ህልውናው አደጋ ውስጥ መውደቁን ባለስልጣን መስሪያ ቤቱ ገልጿል። በዘርፉ ጥናትና ምርምር ያደረጉ እንዲሁም መጽሐፍ ያሳተሙ አንድ የጎንደር ዩኒቨርሲቲ ምሁር በየጊዜው የሚሰጡ ምክረ ሀሳቦች ገቢራዊ አለመደረጋቸው ዋሊያ ለተጋረጠበት የህልውና አደጋ ምክንያቶች ናቸው ብለዋል። የሰሜን ጎንደር ዞን መስተዳደር በበኩሉ የዋሊያን ህልውና ለመታደግ እድሎች እንዳሉ አመልክቷል። ዝርዝሩን መስፍን አራጌ ይዟል። በተባበሩት መንግስታት የትምህርት የሳይንስና የባህል ተቋሚ ዩኔስኮ በዓለም ቅርስነት በመዘገበው የሰሜን ተራሮች ብሔራዊ ፓርክ ብቻ የሚገኘው ዋሊያ በሰው ሰራሽና ተፈጥሯዊ ችግሮች የህልውና አደጋ እንደተጋረጠበት፣ ቁጥሩም እየቀነሰ መምጣቱን የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የህዝብ ግንኙነትና ኮሚዩኒኬሽን ስራ አስፈጻሚ ናቃቸው ብረሌው ለአሜሪካ ድምጽ ገልጸዋል። የሰሜን ተራሮች ብሔራዊ ፓርክ ስናስብ ወደ ሁላችንም አምሮ ቀድሞ የሚመጣው ዋሊያ ይቤክስ ነው። ይሁን እንጂ በተደጋጋሚ ያሉ የጸጥታ ችግር ምክንያት እና ሌሎችን በጥናት በሂደት የሚለዩ እንዳለ ሆኖ ቀደም ብሎ ካለው ቁጥር አሁን ላይ ዋላይ ቤክስ ቀንሶ ነው የታየው። ይሄ በደረቅ እና በክረምት ወቅት በተካሄደ ቆጠራ ነው። ቁጥሩ እንደቀነሰ ማወቅ ተቻለ። ወይም ደግሞ እለት ከእለት በሚደረግ የቁጥጥር ስራ ከጊዜ ወደ ጊዜ በርካታ ቁጥር የነበረው ዋሊያ ቤክት ዛሬ ላይ በሶስት መቶዎች አካባቢ የሚቆጠር ዋሊያ እንዲቀር ሆኗል። ህልውናው ለአደጋ ተጋልጧል። በአንጻሩ የሰሜን ተራሮች ብሔራዊ ፓርክ የሚገኝበት በአማራ ክልል የሰሜን ጎንደር ዞን ምክትል አስተዳዳሪ ቢምረው ካሳ የዋሊያው ቁጥር ከፍና ዝቅ የሚልባቸው ሁኔታዎች የተለመደ እንደሆኑ ይናገራሉ። ሰሜን ተራሮች ብሔራዊ ፓርክ መገለጫ የሆነው ዋሊያ ቤክስ በአንደኛውም በሌላ መንገድ ያው በየአመቱ የተወሰነ ኢንቫይሮመንቱ ሲስተካከል ቁጥሩ የሚጨምርበት ከተፈጥሮም ከሰው ሰራሽ ችግሮች ውስጥም ሲገባ ቁጥሩ የሚቀንስበት ሁኔታ ይኖራል። ከአመት አመት ይለያያል። የቁጥሩ ሁኔታ አሁን ላይ ከባለፈው አመት በተለየ የተወሰነ ቁጥር የመቀነስ ሁኔታ ታይቷል። ግን ይህን የቀነሰ ያለውን ቁጥር ለመመለስ ደግሞ እድል አለን። አሁን አንደኛ የአካባቢ ጥበቃውን ስራን ማጠናከር እንችላለን። ሁለተኛ ዋሊያዎቹ በራሱ ብዛታቸው ቁጥራቸው ለመጨመሩ እድል አለው። የሰሜን ተራሮች ብሔራዊ ፓርክ ኃላፊ ማሩ ቢያድግልኝን በስልክ ለማግኘት ያደረግነው ሙከራ አልተሳካም። ሆኖም ለመንግስታዊ የአማራ ሚዲያ ኮርፖሬሽን በሰጡት መግለጫ በክልሉ የቀጠሉ ግጭት ለእንስሳው ጥበቃ ለማድረግ እክል መፍጠሩን አረጋግጠው ነበር። ባለፉት አመታት የዋሊያ አይቤክስ ቁጥር 865 ደርሶ እንደነበረ አንስተው በሰሜኑ ጦርነት በክልሉ የሰላም እጦትና በህገ ወጥ አደን መበራከት ምክንያት አሁን ላይ 306 ዋሊያዎች ብቻ መኖራቸውን ጥብቅ ቁጥጥር ካልተደ ረገም፣ ብርቅዬ እንስሳው ላይ የመጥፋት አደጋ ተጋርጧል ማለታቸውን ጣቢያው ዘግበዋል። የሰሜን ተራሮች ብሔራዊ ፓርክ በሚል በ2013 ዓ ም መጽሐፍ ያሳተሙት በጎንደር ዩኒቨርሲቲ የማህበራዊ ሳይንስ ትምህርት ክፍል እና ስነ ሰብ ኮሌጅ ተመራማሪና መምህር ዶክተር ግርማ ታያቸው በሰሜን ተራሮች ውስጥ የሚገኘውን የዋሊያ ትክክለኛ ቁጥር ማወቅ አዳጋች መሆኑን ይናገራሉ። ትክክለኛውን ይህ ነው ብሎ ለመናገር በጣም ሳይንቲፊክ የተደራጀ በካሜራ ቆጥር አካል ተካሄደ አሁን አምስት መቶ ማለት ነው። ስምንት መቶ ማለት ነው። ሪል ፊገራት ዳታን ማወቅ በጣም ያስቸግራል። ለዋሊያ ሕልውና አደጋ ውስጥ መውደቅ ዋነኛ ምክንያት ፓርኩ ሲከለል ማህበረሰቡን ያማከለ ባለመሆኑ ነው ሲሉ ይተቻሉ። የሰሜን ተራሮች ብሔራዊ ፓርክ ሲከለል ማህበረሰቡን ያማከለ በጣም ህብረተሰቡ አምኖበት እዛ ሲከለል በውስጥ የነበሩ ሰዎች እንዲለቁ ተብሎ አይደለም ሙከራ ቢደረግም መጨረሻ ላይ በሁለት ስድስት ዓመት ህብረተሰቡ እንደገና ይጭ አካባቢ የነበሩ አርሶ አደሮች ወደ ተነስተው ደባርቅ የሚመጡ ተደረገውና ማህበረሰቡ እዛው አለ እዛው ያመርታል እንጨቱን ይቆርጣል ከዛ በኋላ ዋሊያ ብርቅዬ መሆኑን ሲገነዘብ ማህበረሰቡ ከፍየል ጋር ለማዳቀል ሁሉ ሙከራ ተደርጓል በውድ ዋጋ ለመሸጥ ይሄ አሁን አንዱ ዝርያው እንዲጠፋ የማድረግ ምትል ነበር በተለያየ አጋጣሚ ከማህበረሰቡ ሊሆን ይችላል ወይ ግለሰቦች ሊሆን ይችላል ወይ ፖለቲካሊ ሞትሌት ሊሆኑ ሰዎች ሊሆ ሊሆን ይችላሉ። ከአንዴም ሁለቴ የቃጥለው ደርሶበታል ፓርኩ። ስለዚህ እነዚህ እነዚህ ነገሮች ተዳምረው ዋሊያ ቀንሶ ሊሆን ይችላል። የሰሜን ጎንደር ምክትል አስተዳዳሪ በበኩላቸው የህዝቡን ተጠቃሚነት የሚያረጋግጡ ስራዎች እንደሚሰሩ አመልክተዋል። አመል ኢትዮጵያ ኦርዳ የሚባሉ ፕሮጀክቶች አሉ። የፓርኩን ደህንነት ሲባል በፓርኩ ዙሪያ ያሉ ማህበረሰቦችን የኑሮ ደረጃ እንዲሻሻል እየሰራ ያለ ስራ አለ። ይህንና መሰል ፕሮጀክቶች እንዲመጡ የማድረግ ከፓርኩ ጋር ፍሬንድሊ ሊሄዱ የሚችሉ የስራ እድል ፈጠራዎችን ማስተታል ለማሳሰር ለምሳሌ እንደ ንብ እርባታ አይነት እንዲህ እንዲህ አይነቶቹን የማድረግ ስራ እንሰራለን ነው። ከዛ በዘለለ ደግሞ በዘላቂ መፍትሄው እና እናኛም የክልሉ መንግስት ቢያስብበት ያለ የተወሰኑ የህብረተሰብ ክፍሎችን ሪሎኬት የማድረግ ስራ ቢሰራ ብለን ኮሜንት አድርገናል። ወደ ሌላ ቦታ የማዘዋወር ወደ ለምሳሌ ወደዚህ አርማጮ ቀጠና ሰፊ የእርሻ መሬት አለ። የጎንደር ዩኒቨርሲቲ ምሁር የዋልያን ህልውና ለመታደግ ተደጋጋሚ ምክር ሀሳቦች ቢቀርቡም የተግባር እርምጃ ስለማ የማይወሰድ ችግሩ እየተባባሰ መምጣቱን አስረድተዋል። እንደው መንግስት እንዳለበት በጀት ይዞታ አሁን ለምሳሌ እንደ ኮሪደር ልማት አይነት ነገር ሰሜን ተራሮችን መልሶ ለማገገም በዛው እግረ መንገዱን የኮንሰርቬሽን ስራ መሰራት አለበት። አካባቢ ኢኮሎጂ የሚጠነገር ስራ በትክክል የአካባቢው ህዝብ ራሱ እንደ ጎንደር እንደ ኢትዮጵያ ትልቅ የሀገር ሀብት ነው አሉ ከሚባሉት ፓርኮች የተለየ ፓርክ ነው። ከኢኮሎጂ አኳያ ለሱ ይሄ ነው የሚባል ትክክለኛ ኮንሰርቬሽን አለመደረግ ነው። ስለዚህ መንግስት ራሱ ትኩረት ሰጦ በጀት ተበጅቶለት የተደረጉ ምክር ሀሳቦችን ተቀብሎ ተግባራዊ ማድረግና ያለማድረግ ጉዳይ ነው። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ቶን አቃቸው ትችቱን በተወሰነ ደረጃ ይቀበሉታል። ምክረ ሀሳቦች በተለያየ ጊዜ ከተለያየ አካላት ይነሳሉ። በአካልም እኛም ይህን ጉዳይ ሰምተን እናውቃለን። ቀደም ተብሎ የታሰቡ ጉዳዮችም በየጊዜው የሚስተዋሉ የጸጥታ ጉዳዮች መሬት ላይ ወርደው ተግባራዊ እንዳይሆን የራሳቸው ችግር ፈጥረዋል። እንዲሁም በመንግስት ብቻ ደግሞ የሚተገበሩን ብቻ አይደሉም። የበርካታ ባለድርሻ አካላትና ፓርትነሮች ወይም ደግሞ ፕሮጀክቶቹን ድጋፍ ያስፈልጋቸዋል። የዋልያን ህልውና ለመታደግ በስሙ የተሰየመ ብሔራዊ ስትራቴጂ ስትራቴጂክ ፕላን መውጣቱን አቶ ናቃቸው ጠቁመዋል። በቅርቡም ከባለ ድርሻ አካላት ጋር ጎንደር ከተማ ላይ ውይይት መደረጉን አክለው ገልጸዋል። ብሔራዊ የብርቅዬው የዋላ ዴክ ጥበቃ ስትራቴጂ እቅድ እንዲዘጋጅ በማሰብ የባለ ድርሻ አካላት የውይይት መድረክ በጎንደር የተካሄደው በዋናነት የተፈጥሮ ሀብቱ ባለቤት የአካባቢ ማህበረሰብ ብቻም ሳይሆን ኢትዮጵያንም ከዛም አልፎ የዓለም ሀብት እንደሆነ ይታወቃል። ይሁንና ለመጥፋቱ፣ ለመጎዳቱ ደግሞ ቀዳሚ ተወቃሽ በአካባቢው ያለ መስተዳደር እንዲሁም የማህበረሰብ ክፍል ስለሆን አልፎ ባለስታው መስሪያ ቤትም ሌሎች አካላት ሊሆኑ ስለሚችሉ ለመታደግ ምን ቢሆን ይሻላል አማራጭ መፍትሄዎችን ለመቀየስ ዘንድ ነው ይህ የባለድርሻ አካላት የውይይት መድረክ የተዘጋጀው። ዋልያ በአለም አቀፍ ደረጃ በኢትዮጵያ ውስጥ ብቻ የሚገኝ ብርቅዬ ዶር እንስሳት መሆኑ የተረጋገጠው በ1953 ዓመተ ምህረት ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ የምታደምጡት በአጭር ሞገድ በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሳት የሚተላለፈውን የቅዳሜ የካቲት 8 ፕሮግራማችንን ነው። ከአጭር ሞገድ እና ከኢትዮ ሳት በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይም በቀጥታ ልትከታተሉ ትችላላችሁ። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። የአቅም ውስንነት ያለባቸውን ልጃገረዶችና ቤተሰቦቻቸውን በማገዝና በማማከር የሚያበቃው ተቋም በእንግሊዝኛ ስሙ ሪሶርስስ ኢን ሪችን አፍሪካን ላይፍ ወይም በአህጽሮት ሪል ግርልስ በዩናይትድ ስቴትስ የሚኖሩ የሶስት ልጆች እናት የሆኑት ወይዘሮ ፀሐይ ወዳጆ የመሰረቱት ተቋም ነው። ተቋሙ ላለፉት 20 ዓመታት ከ650 በላይ ልጃገረዶችንና ከ3000 የሚበልጡ ቤተሰቦችን በገንዘብ፣ በደንብ ልብሶች፣ በጥናት ድጋፍና በግል በማማከር የማብቃት ወይም የሜንተርሺፕ አገልግሎትን በመስጠት አግዟል። ወይዘሮ ፀሐይ የሁለተኛ ደረጃ ተማሪ ሳለሁ ትምህርቴን እንዳላቋርጥ ታድገውኛል የሚሏቸው ስዊድናዊቱ ኤቫኖርዲን ያሳደሩባቸው በጎ ተጽዕኖ የዛሬውን ተቋም የመመስረት ሀሳብ በልባቸው እንዲጠነሰስ መነሻ እንደሆናቸው ለአሜሪካ ድምፅ ተናግረዋል። ኤደን ገረመው ወይዘሮ ፀሐይንና በተቋማቸው ድጋፍ የተደረገላቸውን ወጣቶች አነጋግራ ተከታዩን ጥንቅር አሰናድታለች። ወይዘሮ ፀሐይ ወዳጆ ከሀገራቸው ኢትዮጵያ ወደ ዩናይትድ ስቴትስ ያቀኑት ከሰላሳ ሶስት ዓመታት በፊት ነው። ከመጀመሪያዎቹ 13 ዓመታት በኋላ ግን ሪሶርስ ኢንሪችንግ አፍሪካን ላይቭስ በግርድፍ ትርጉሙ የአፍሪካውያንን ሕይወት ተደራሽ ያደረገ አቅም የተሰኘውን ተቋም መሰረቱ። ተቋሙ በዋናነት የአቅም ውስንነት ያለባቸውን በትምህርታቸው የላቁ ልጃገረዶች ላይ ትኩረቱን አድርጎ ይሰራል። ወይዘሮ ፀሐይ ሴቶች ለሴቶች የሚያደርጉት ድጋፍ ምን ያህል ትልቅ ሚና እንዳለው ከራሳቸው ሕይወት መገንዘባቸው ለተቋሙ መመስረት በምክንያትነት ይጠቅሱታል። ከዚህ ሀገር እንደሄድኩኝ ወደ ኋላ አይቼ ያሉትን ችግሮች በሴቶች ላይ ያለውን እዛ ያለውን ደግሞ እድል ለሴቶች ያለውን እድል አወዳድሬ አይቼ እዛ የሚሰሩ ነገሮች ብዙ ስላሉ አገሬ ውስጥ ደግሞ የሆነ ነገር ብንጀምር መልካም ነው ለዛውም ደግሞ በልጃገረዶች ላይ ወጣት ሴቶች ላይ ብናተኩር ብዬ እኔም ገና የስምንተኛ ክፍል ተማሪ የነበርኩ ጊዜ አንዲት ስዊድናዊት ወደ አካባቢ ለማስተማር የመጣች ሀያ ዓመቷ ነበር ያኔ። እሷ ናት ሃይስኩል ይረዳችኝ ያም ሁሉ አለ። በህይወቴም ደግሞ ያው የማየው እናቴ፣ ሌሎችንም ሴቶች የማየው ሁኔታ አነሳሳኝና ይህንን ፕሮግራም በተለይ ሴቶች ልጆች ልጃገረዶች ላይ በማተኮር ነው የጀመርነው አሜሪካ ውስጥ ያው የበጎ አድራጎት ድርጅት ሆነን ለሀያ ዓመት ከሰራን በኋላ እዚህ ኢትዮጵያ ደግሞ የበጎ አድራጎት ድርጅት ዓለም አቀፋዊ ኤንጂኦ ብለን የተመሰረት ነው። አሁን ሁለት ዓመታችን ሆነዋል። በምህፃሩ ሪል ገርልስ የተሰኘው ይኸው ተቋም አማካኝነትም ከስድስተኛ ክፍል እስከ አስራ ሁለተኛ ክፍል ድረስ የገንዘብ የጥናት ትምህርት የግልና የቡድን ክትትል ተደርጎላቸው ትምህርታቸውን ካጠናቀቁ ወጣት ሴቶች መካከል አንዷ ሰብለ ሀብታሙ ናት። ሰብለ በአሁን ሰዓት የተቋሙ ባልደረባ ስትሆን ሪል ገርልስ በሕይወቷ ላይ ያለውን በጎ ሚና እንዲህ ትገልጸዋለች። በሰዓቱ እኔ እኖር የነበረው አክስቴ ጋር ነበረ እና እንዳልኩሽ የቤተሰባችን ቁጥር ብዙ ነው። አስራ አንድ ነን። የአንድ ሰው ገቢ ነበረ ያን ቤተሰብ የሚያስተዳድረው የአክስቴ ባለቤት ማለት ነው እና ያው በጣም ያቀሙ ውስንነት ነበረብን፣ ማለት ነው እና በዛ ላይ ደግሞ እኔ ቤት ውስጥ ብዙ አገለግል ነበረ። ተማሪ ነኝ፣ በጣም ጎበዝ ተማሪ ነኝ። ግን ደግሞ ቤት ውስጥ መስራት ይጠበቅብኛል ማለት ነው። ችሚንስ ከትምህርት ሰዓቴ የሆነውን ወደዛኛው ሺፍት ማድረግ አለብኝ፣ ቤት ውስጥ ለምንሰራው ማለት ነው። ነገር ግን ልክ ወደ ሪል ስመጣ፣ እንዳልሽው ሜንቶሪንግ ሰርቪሱንም ጨምሮ ፋይናንሻል ሰፖርቱንም ጨምሮ ምንድን ነው የሆነው? ለእኔ አሁን ትልቅ አድቫንቴጅ ሆነልኝ ማለት ነው። ትምህርቴ ላይ ትኩረቴ ትምህርቴ ላይ ብቻ እንዲሆን ማለት ነው። ቤት ውስጥ የምትረዳን ሌላ እህት መጣችልን ቢኮዝ እኔ ክፍያ አግኝቻለሁኝ በየወሩ የሚሰጠኝ ገንዘብ አለ። ስለዚህ ሌላ የምትረዳን እህት መጣችልን። ከዛ በኋላ እኔ ትኩረቴ ትምህርቴ ላይ ነው ማለት ነው። በተጨማሪ ደግሞ በሳምንት ሁለት ጊዜ በወር ሁለት ጊዜ ከሜንቶሮቻችን ጋር ስለምንገናኝ ቅዳሜ ቅዳሜ በየሳምንቱ ቅዳሜ ቅዳሜ የማጥኛ ጊዜ አለን። ሲደመር በአስራ አምስት ቀን አንዴ ሜንቶራችንን እናገኛለን እና ያ ማለት ቅዳሜ ቅዳሜ በቃ ቀኔ ነው፣ እወጣለሁ ለማጥናት ነው የሚሄደው ማለት ነው። ስለዚህ ያ እድሎች እንዲመቻቹልኝ። ሆነ ማለት ነው፣ እና ያ ነገር ደግሞ እኔ ላይ በደንብ የሚታይ ከበፊቱ የበለጠ የሚታይ ለውጥ እንዲመጣ አድርጓል ማለት ነው። በተመሳሳይ በአሁን ሰዓት በሌላ ግብረሰናይ ተቋም ውስጥ ተቀጥራ የምትሰራው ፌናን ቶሎሳም ሪል ገርልስ በእናቷ ላይ ተጭኖ የነበረውን አስር ልጆች የማሳደግ ጫናና የራሷን ጭንቀት በመቀነስ ትምህርቷ ላይ እንድታተኩር እንዳገዛት ትገልጻለች። እኔ በዛ ጊዜ ለእኔ በጣም ትልቅ ቱርቦ ነው ያለ በህይወት ምክንያቱ፣ አባቴ በልጅነታችን ነው የሞተው። እናቴ እናታችን ብቻናት ያሳደገችን። እቤት ብዙ ነን እኛ፣ እኔ ዘጠነኛ ላይ አስር ልጆችን ስለነበር እናቴ ለሁላችን አፎርድ ማድረጋችን እኔ ደግሞ እግዚአብሔር ረድቶኝ ጎበዝ ተማሪም ስለነበሩ መጽሐፍ ያስፈልገኝ ነበረ፣ ሴት ነኝ፣ እባት ያስፈልገኝ ነበር፣ ብዙ ነገር ያስፈልገኝ ነበረ እና እግዚአብሔርን እጸልይ ነበር። እግዚአብሔር ሆይ እኔ እናቴን መጠየቅ ስለማልችል የሚያስፈልጉኝን ነገሮችን ስጠኝ ብዬ እጸልይ ነበረ እና እነሱ መጥቶ ይሄንን ዜና ሲነግሩኝ እውነትም አልመሰለኝም። ከዛ ደስ በሚል ሁኔታ ሲኖዱስ ነበረ። እዛ የምንሄደው ቅዳሜ ቅዳሜ እንሰበሰባለን ጥሩ ኤክስፒሪንሶችን ሼር እንደራረጋለን። ባይብል ይነበብልናል። በየወሩ ብር ይሰጠናል እና ቶዛሜዚን ኢንፎርሜ ሪል እውነቱም ለእኔ ሪል ነው እና እንደዛ ነበረ። ሪል ነው ያገኙት መጀመር የተቋሙ መስራችና ዳይሬክተር ወይዘሮ ፀሐይ ወዳጆ ተቋሙ ባለፈው 20 ዓመት ከ650 በላይ ልጃገረዶችና ከ3000 በላይ ቤተሰቦችን መርዳቱን ይገልጻሉ። በገንዘብ የምንደጉማቸዋለን። ገንዘባቸው ደብተር መግዣ፣ ዩኒፎርም መግዣ እንደገና ደግሞ ያው እንዳልኩኝ ወላጆቹ በጣም እርዳታ የሚያስፈልጋቸው ስለሆነ ድሮ አንድ ጊዜ የሚመገቡ ከሆነ ሁለት ጊዜ እንኳን በቀን የሚመገቡበት እንዲሆን ነው የምናደርገው። በተጨማሪ ልጆቹ ገንዘብ እንዲቆጥቡ እናስተምራቸዋለን። ገንዘባቸውን ያንንም ያደረግ ነው። አስራ ሁለተኛ ክፍል ሲጨርሱ ስለሚቆም ግን እንከታተላቸዋለን። እርዳታው ስለሚቆም ወደ ዩኒቨርሲቲ ወይም ደግሞ ኮሌጅ በሚሄዱበት ጊዜ የብድ ልብስ መግዣ ምንድን ሆናቸው እንደገና ለሴት የሚያስፈልገውን ነገር እንድታደርግላቸው እናደርጋለን። ያም በጣም ነው የረዳቸው። ተቋሙ በማዕከላዊ ኢትዮጵያ፣ በኦሮሚያ፣ በአዲስ አበባ እና በተለያዩ አካባቢዎች ካሉ ትምህርት ቤቶችና የእምነት ተቋማት ጋር በጋራ እንደሚሰራ ወይዘሮ ፀሐይ ይናገራሉ። ይሁን እንጂ ያለፈው ሀያ ዓመት በግላቸው እንደ በጎ ፈቃደኛና እንደ መስራች የተለያዩ ተግዳሮቶችን የያዘን እንደሆነም አልሸሸጉም። ጥሪ የተደ የተሰጠው በልብ ውስጥ አንድ ነገር የተፈጠረ ሰው በፍጹም ሊያቆም እንደማይችል በራሴ ላይ አይቻለሁ። ውጣ ውረዶች አሉ እንደነገርኩሽ። ልጅ ትቶ ለሰው ጠብቁ ብሎ ልጄ ገና ትንሽ ነበረ። የመጨረሻው ልጄ ማለቴ ነው። ይሄን ስጀምር ያን ሁሉ ማድረግ እንደገና ደግሞ ስራውን ያለኝን ስራ እየሰራሁ ያንንም ደግሞ እያጣደፍኩ እየሰራሁ እየጨረስኩ ስትመለስ ደግሞ ቶሎ ብዬ ወደ ኋላ የቀረውን ነገር እየሰራሁ ማከናወን ስለነበረብኝ ብዙ ውጣ ውረድ አለው። ሪሶርስስ ኤንሪቺንግ አፍሪካንስ ላይቭስ ወይም ሪል ገርልስ ተቋም ካስተማራቸው ልጃገረዶች መካከል ዘጠና አምስት በመቶዎቹ 12ተኛ ክፍል ያጠናቀቁ ሲሆን እስከ 82 በመቶ የሚሆኑት ደግሞ የከፍተኛ ደረጃ ትምህርት ማጠናቀቃቸውን የተቋሙ ድረገጽ አመላክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። ቀጥሎ የሚቀርበውን የቅዳሜ ምሽት ቅንብር ላስተዋውቅ። አቶ ከማል ሀሺ የኢትዮጵያ የሕዝብ ተወካዮች ምክር ቤት አባል ናቸው። በውጭ ሀገራት የሚኖሩ ኢትዮጵያውያንን የሚያሳትፉ ምጣኔ ሀብታዊና ሰብአዊ መርሃ ግብሮችን ያስተባብራሉ። በውጭ ሀገሮች የሚኖሩ ኢትዮጵያውያን ዘርፈ ብዙ ተሳትፎ እርሳቸው የሚወክሉትን የሶማሌ ክልል አራቤ ወረዳ ሕዝብ ጨምሮ ለተቀረውም የሀገሪቱ ሕዝብ የላቀ ዋጋ እንዳለው የሚናገሩት አቶ ከማል ከመረዳዳት የተሻገረ የጋራ ተጠቃሚነት ሊዳብር እንደሚገባም ይመክራሉ። ከሰሞኑ ወደ ዋሽንግተን ዲሲ ብቅ ያሉትን የህዝብ እንደራሴውን በስቱዲዮ አነጋግረናቸዋል። ሀብታሙ ስዩም ነው ያነጋግራቸው። የተከበሩ አቶ ከማል ሀሺ እንኳን ደህና መጡ ወደ ዋሽንግተን ዲሲ። ብስምላ አመሰግናለሁ፣ ወንድም ሀብታሙ። ወደ ዋሽንግተን ዲሲ የመጡበት ምክንያት ምንድን ነው? ምን እግር ጣለዎት ከሚለው እስቲ እንጀምር። ምን እግር ጣለህ ለሚለው፣ እንደሚታወቀው የህዝብ እንደራሴ መሆን እንግዲህ ትንሽ ፈጠራን ይፈልጋል አንዳንድ ላፊ መጓዝን ይፈልጋል እና አገር ላይ እንደምታውቀው ብዙ የህዝብ ጥያቄ አለ እና የህዝብ ጥያቄዎችን ለመለስ በመንግስት ባጀት ብቻ ሁሉ ነገር ሸፍነን አንችለውም እና አንዳንድ እንቅስቃሴዎችን ማድረግ ፈጠራዎችን ማሰብ ግድ ይላል እና እኔ በምወክለው ራቢ ምርጫ ክልል ሶማሌ ክልል ውስጥ ባለው ላይ የክልል የምክር ቤት አባላትም አሉ እና ከእነሱ ጋር በመሆን በራሳቸው ተነሳሽነት ማህበረሰቡ ስራዎች እንዲሰሩ መንገድ መክፈትም ይሁን ትምህርት ቤት ግንባታ፣ ጥገና፣ ሕክምና ማከርትም ላይ አስፈላጊ ባል መሰረት ልማት ላይ እንዲሳተፉ ብዙ አድርገን እነሱም ብዙ ያግዙብን፣ ጥሩ አጋጣሚዎች ነበሩና፣ ከዛ በተረፈ የራሳቸውን ሀብት እንዲያሸራሽሩ ከማድረግ ባሻገር እኛም ደግሞ የሀብትን የመፈለግ ስራ ላይ ስንንቀሳቀስ ስለነበር እዛ ሆነን አንድ ሙስሊም ኤድ ዩስ የሚል ግብረስና ድርጅት ጋር በነበረን መግባባት በስገባ ነው መጠየቅ መቶ አልጋዎች ና ሰባት ውልቸሮች አግኝተን ነበር። ና እነዚህን ፍትሐዊ በሆነ መልኩ በምርጫ ክልል ውስጥ ባሉ የጤና ማዕከላት እንዲከፋፍሉ አድርገን ይሄም ማለት በክልሉ በፋፈ ና በስቲ ዞን ያሉ የተቆጫሌ ከተማ መስተዳደር አረዋ ወረዳ፣ ኦበሬ ወረዳ ና ደንበል ወረዳ የሚባሉ አካባቢዎች ላይ ይህን ካረግን በኋላ አሁንም ደግሞ እስቲ የተሻለ ብንጠይቅ ብለን እዛ ላይ የጀመርነውን ጥያቄና ንግር ይዤ ተከትዬ እዚህ ዲሲ ድረስ መጣሁ። እነሱም እዚህ ነው ያላቸው ቢሮች። እና አሁን ደግሞ ያው አገርን ስለምትወክል ከክልሉ ሳፋ ያለ ከምርጫ ክልሉ ውጭም ሌላውን የሶማሌ ክልልም በሚያግዝ መልኩ እንዲሁም ሌላው የኢትዮጵያኖች ክልልም በሚያግዝ መልኩ በቅርቡ ያው የህክምና ቁሳቁሱና መድኃኒቶች ግምታቸው 1አት ሚሊዮን ዶላር የሆነ ሰኪር አድርገናል። ይህም እንግዲህ ያው ከሶማ ክልል ውጭ በአማራ ክልል በኦሮሚያ በማዕከላዊ ኢትዮጵያ፣ በቤኒሻንጉል እና ባህሪ ክልሎች ባሉ የህክምና ተቋማት የሚከፋፈል የሚሆን ነው እና እሱ ተሳክቶ ላንዱ ሌላ ከዚ ጋር ተያይዞ ደግሞ የመጣውበት ያው ብዙ ጊዜ እንደምታውቀው ትውልድ ኢትዮጵያውያኑ ረጂ ነው፣ እዚህ ላይ ረጂ ነው ሆኖ ያለው እና ያው ማንኛውም ሰው ከሀገር ውጭ ሲሆን ም እንደ ትልቅ ሀገር አሜሪካ ላይ ሲኖር አናሰም ከፋ በየወሩ የሚደጉመው የሚያግዘዋለ ና እስከ መቼ ነው ድጎማ የሚሆነው እና ሁሌላ ኩላኩ ከሚሆን ያላቸውን ሀብት ብዙ ስራ ድል ያስፈልጋል፣ አገር ቤት ላይ እና አገር ቤት ያለው ተምሮ ተመርቆ ስራም ይፈልጋል ጉልበት ያለዋል እና እነሱም ጉልበታቸውና እውቀታቸውን አዋጠው እንደዚሁም ደግሞ እዚህ ስላሉ ብራቸውን አዋጠው እውቀትና ብርን በማጣመር የጋራ ቢዝነስ የጋራ የልማት ስራዎች ሰርቶ እኩል ትርፋማ የሚሆኑበትን አጋጣሚ ለመፍጠር አራቢ ዲቨሎት ኢኒሽቲቭ የሚል መርሃ ግብር ይዘን እዛ ላይ በምርጫ ክልል ላይ የተለያዩ ስብሰባዎችን አድርገን ማህበረሰቡ በጣም ወዶት የተቀበለው እንደሆነ እዛም ሆነን እዚህ ያሉ ትውልድ ኢትዮጵያኖች በሌላ ጊዜም ለማገዝ ምን ለማለት እንዳልኩ ቅድም መንገድም ሲሰራ የራሳቸውን ብድር ኮንትሪት ሲያደርጉ ሲያደረጉ ስለነበረ ይህን ሀሳብ እንዴት ታይቷላችሁ ብዬ እሰ የውጡ ነው እንቀበለዋለን ብለው ከነሱ ጋር ደግሞ ፊት ለፊት ስትወያይ ወዴን ከፈረሰኛ ከፈረሰኛው ሰማ ና ሌላ አንድ ስላልሆነ ለመወያየት አሁን በሚኒሶታም እንዲሁም ቀጣይም ደግሞ ኦሃዮ ላይ ያው ከትውልድ ኢትዮጵያኑ ጋር ፊት ለፊት መድረክ አዘጋጅ ልዋይ ለመካከር እንዴት ይሄ መርሃ ግብር ተግባር ይሆናል የሚለውን ነገር ሌሎች የምገዛም ለ ለመዋየት ነው እዚህ የተገኘት በአጭሩ ይህን ይመስላል። በውጭ ሀገራት የሚኖሩ ኢትዮጵያውያን ወይም ደግሞ በተለምዶ አነጋገር ዲያስፖራው ኢትዮጵያ ውስጥ ባሉ በርካታ ኢኮኖሚያዊ፣ ማህበራዊ እንዲሁም ፖለቲካዊ እንቅስቃሴዎች ውስጥ ያለው ተሳትፎ የላቀ ሚና እንዳለው ይታወቃል ይነገራልም። እርስዎ የመጡበት የሶማሌ ክልል ከዲያስፖራው የሚመጡ እንቅስቃሴዎችን ወይም ደግሞ መፈጸም የሚፈልጉ እቅዶችን እውን የሆኑ ዘንድ ለማድረግ ምን ያክል ተነሳሽነት አለው? ብዙዎቹ መርዳት መሳተፍ እየፈለጉ አንዳንድ ጊዜ ግን ከመንግስት አሰራሮች ጋር በተገናኙ ደጋግመው የሚያነሷቸው ቅሬታዎች አሉ። በአጠቃላይ እንደ ኢትዮጵያ እና እነዛ ነገሮች ዳግም ተፈጥረው የትውልድ ኢትዮጵያውያንን ወደኋላ እንዳይመልሱ ንቁ ተሳታፊ እንዲሆኑ በማድረግ ረገድ ምን አይነት እንቅስቃሴዎችን እያረጋችሁ ነው? መልካም። ያው እንግዲህ ስለ ሶማሌ ክልል ስናነሳ ያው ከለውጡ በኋላ ያለው አመራር ክቡር ፕሬዚዳንቱ ሙስጠፌንም ጨምሮ የውጭ ሀገር ኤክስፖር ያላቸው በከፊልም ቢሆን ዲያስፖራ ምክንያት ህይወት ላይ የኖረ እንደሆነ የሚያውቁ አቅሙንም የሚያውቁ ስለሆነ ነገሮች ይመቻችሁ ዘንድ ራሱን የቻለ ቢሮ የተከፈተበት ካሉ ክልል ላይ ካሉ ቢሮዎች ውስጥ አንዱ ትውልድ ኢትዮጵያን ሊያስተናግድ የሚችል በማንኛውም መንገድ ላይ ራሱን የቻለ ቢሮ ተከፍቶ ሁሉ ጊዜም ክፍት የሆነበት አይደለም። እስር ላይ እስከ ርዕሰ መስተዳድር ድረስ አካባቢ ያሉ ታላቅ አመራሮችን አግኝተው ብዙ ነገር ማድረግ የሚችሉበት ከዛም የተነሳ በክልሉ የተለያዩ ቦታዎች ላይ አሁን ራሳቸው አዋተው ሆስፒታሎች ላጭመር እስከመገባት ድረስ እርዳታዎች እስከመላክ ድረስ የደረሱበትና ጥሩ የተመቻቸበት አለ። ግን ከዚህ በላይ አሁንም መሰራት አለበት። ከዚህ በላይ አሁንም አስቻዩ ሁኔታዎች መቸት ሆንበት። ግን ለማንኛውም ሰው አሁን ያለው ሁኔታ የተመቻቸና በሮ ከፍት የሆኑ ማለት ይቻላል። የሶማሌ ክልል ያለበት ቦታ የጂኦ ፖለቲካል መቀመጫነቱ እጅግ ጠቀሜታ ከሚሰጣቸው የኢትዮጵያ ክልሎች መካከል አንዱ ነው። አሁንም ድረስ የጸጥታ ችግር ካለባቸው የጎረቤት ሀገሮች ጋርም የሚዋሰን ነው። ከዛ ጋር በተገናኘ በአካባቢ ያለው የመረጋጋት ወይም የሰላም ሁኔታ ለኢኮኖሚያዊ እንቅስቃሴዎች ምን ያክል በቂ ነው? ምን ያክል አስተማማኝ ነው? የሚል ጥያቄ ሊነሳ ይችላል። ከዚህ ረገድ ያለው ሁኔታ ምን ይመስላል? በክልል ውስጥ አዎ እነን ነው እንግዲህ ሶማሌ ክልል በጣም በቆራቱ ስባቱ ሰፊ የሆነ ክልል ትልቅ ጎረቤት ሀገራትን ድንበር የሚያዋስን ነው። ኬንያን፣ ጅቡቲን፣ ሶማሊያን እንዲሁም ራስ ገዝ ነኝ የምትለውን ሶማላንድ ጨምሮ እነዚህ ሁላ ድንበር የሚያካልል ሰፊ የሆነ ክልል ነውና እንደምታውቀው ከለውጡ በኋላ ላይ ሙሉ በሙሉ ሰላም አለበት ከሚባላቸው ክልሎች ውስጥ እንደ ኢትዮጵያ ውስጥ አንዱ የሆነና ይሄ ደግሞ ያው ማንኛውንም ሰው ሌላውም የኢትዮጵያ ክፍልም ቢሆን መጥቶ ንግድ ላይ ለመሳተፍ ምቹ የሆነበት አቀማመጡም ስትራቴጂክ የሆነበት። በዛ ልክም ደግሞ ያው አሁን ላይ አገር የሚመራበት ፖሊሲ የጎረቤት ሀገራትን ጥቅም ያማከለ ስለሆነ ከጎረቤት ሀገራቶች ጋር ራሱ ማንኛውንም ተግባቦት ለመፍጠር ያለው የተሻለ ሁኔታ ያለበት ላይ እንዲሁም ደግሞ ከጎረቤት ጋር ሰዎች ለመግባት ለወጣቱም ሕጉን በጠበቀ መልኩ ከዚህ በፊት በተሻለ መልኩ ፍሰቱ የተሻለ የሆነበትና የተሻለ ሁኔታ ያለበት ነው ማለት ይቻላል። አሁን ላይ ስለ ኢኮኖሚው እንመለስና በክልሉ እንዲሁም ደግሞ እርስዎ የሚወክሉትም ዞን፣ ወረዳ አለ እና በነዚያ ስፍራዎች በልዩ ሁኔታ ዲያስፖራው እንዲሳተፉባቸው ትውልድ ኢትዮጵያ እንዲንቀሳቀሱባቸው የሚትፈልጓቸው የኢኮኖሚ ዘርፎች አሉ ወይ? ሌላ አብሬ ማንሳት የምፈልገው እነዚህ ቦታዎች የየራሳቸው ዓመታዊ በጀት ይኖራቸዋል። የሚፈቀድላቸው በህዝብ ተወካዮች ምክር ቤት ስር ጸድቆ የሚሰጣቸው የሚሸነሸንላቸው በጀት እንዳለ ይታወቃል። ከዚህ ግን በዘለለ የዲያስፖራው ድጋፍ የትውልደ ኢትዮጵያውያኑ እንቅስቃሴ በእጅጉ አስፈላጊ የሚሆንበት ምክንያት ምንድን ነው? አዎ እነን ነው እንግዲህ አሁን ይሄ ወደ ምን ያመጣናል? አይተህ እንደሆነ ግልጽ የሆነ እውነት አቡ ሰው ውጭ ሀገር መሄድ ይፈልጋል። ውጭ ሀገር መሄድ ይፈልጋል እና ውጭ ሀገር ለምትሄድ ሰው ስራ አለን የሚለው እና ስራን የፈጠሩት እነሱ ናቸው። ይሄው እንደሁን ለምሳሌ አሁን ዛሬ ጠዋት እዚህ ለመምጣት በረዶ በጣም የተጋገረ ነበረ፣ አሸጋሪ ነበረ ያለውን የወይዘር ችግር መገመት ችላል። ግን በዚሁ ላይ ወይዘር ችግር ውስጥ ብዙ ብዙ ኢንዱስትሪዎች በመኖራቸው ብዙ የስራ እንቅስቃሴዎች በመኖራቸው አሁንም የሰው ሀይል ያስፈልጋል የሚሰራ እኛ አገር ላይ አሁን በግብርናው ዘርፍ በለው በማዕድኑ በለው በአገልግሎት አሰጣጥ ላይ በለው እውነትም ድንግል የሆነ የስራ እድል ነው ያለው እና ብዙ የስራ እድሎች ቢፈጠሩ የሰው ሀይልን በቀላሉ ማግኘት ይቻላል በዛ ልክ ደግሞ የሚመጣውን ምርት ለሀገር ውስጥም አገር ውጭ ላሉ አገራትም የሚላክበት አጋጣሚ መፍጠር ይቻላል እና የሰው ኃይል አለ። መልካ ምድሩ በጣም የተመቻቸ ነው። ኢቭን አሁን ሶማሌ ክልል ላይ አርቡታደር ብቻ ነው የምንለው ላይ ራሱ አሁን የመስኖ ውሃ ያለበት እኔ የመጣሁበትን ውጫ ክልል ጭምሮ ሌሎችም ክልሎች ሌላውም የክልሉ ክፍል ላይ ብታይ አሁን የእርሻ ምርት በሰፊው የተለመደበት በበጋም በክረምት የሚላበት መስኖዎች ያሉበት ና ነገር ግን ትልቅ የሆኑ አሁን የስራ አማራጮችን ለመጠቀም ብር ያስፈልጋል እና ዲያስፖራ ማህበረሰብ በቃ ትልቅ ተቋማትን በግብርናው ዘርፉን፣ በሁሉም ዘርፍ፣ በቴክኖሎጂውን ትልቅ ተቋማትን ገብተው በመፍጠር ብዙ ወጣቶች ስራ እድል የሚያገኙበት በዚህ አጋጣሚ ደግሞ ከዛም ተርፍ የሚያገኙበት አጋጣሚ መፍጠር እዚህ ሆኖ ከሀገር ቤት ወደ ሀገር ቤት መላክ ሳይሆን ከሀገር ቤት ብር እንዲገባለት ማሰብ አለበት። ይሄ አይነት እይታ መቀየር አለበት። ሁሉ ወደ ሀገር ቤት ብር ብቻ ለካለ ከሀገር ቤትም ተጨማሪ ግቢ እያገኘ እኖሯል ወደሚለው ደረጃ መጣት አለበት። ለዚህ ደግሞ የያዘውን ብር ይዞ ሀገሩ ላይ ኢንቨስቲ ያድርግ ባይ ነኝ። ዩናይትድ ስቴትስ ሲመጡ የመጀመሪያው አይደለም፣ ከዚህ በፊትም በተደጋጋሚ መጥተዋል። የሀገሪቱን ኢኮኖሚያዊ እንቅስቃሴዎች የአሰራር ልምዶችን ለማየትም ለመገንዘብ እድል አግኝተዋል ብዬ አስባለሁ። እርስዎ የወከሉትን ስፍራም ሊሆን ይችላል፣ ሶማሌ ክልል ውስጥም፣ በአጠቃላይ ለኢትዮጵያ የሚመኙላት ወይንም ደግሞ ብንቀስመው ብለው ያስቧቸው የተወሰኑ አሰራሮች ይኖራሉ ብዬ አስባለሁ። ስለ አንዱ ይንገሩኝ። በው እንግዲህ ስለ አንዱ ስናነሳ አሁን መንግስትም እየሰራበት ያለው እዚ ሀገር ሲስተም ለመወሰላት አይመችም፣ መወስላት አይችልም። እና መልካም ክፉ ብትሆን እራሱ ሲስተሙ ያገዳሃል። እና ያለው አሰራር ሂደት እያንዳንዱ ነገር በሲስተም የተወጠረ ስለሆነ ኃላፊ ስለሆንክ አመራር ስለሆንክ ነገር የምታበላሽበት በሆነ ብሔር ስም በሆነ እምነት ስም በሆነ ተደብቀ ነገ ተጠያቂነት ሲመጣ በምታመልጥበት ሳይሆን ግልጽ የሆነ ተጠያቂነት ያለበት ለሰራው መልካም ስራ የምትመሰገንበት ላጠፋውም ጥፋት የምትጠቀምበት የተሻለ ሲስተም አለ። እኛም እየሰራን ያለንበት ከሎት በኋላ ጥሩ እንቅስቃሴዎች አሉና ስለዚህ ለመውሰለት የማይመች ሲስተም ሲኖር ሰውን በአንዴ አትቀይረውም። መልካም አለው፣ ክፉም አለው። ግን ሲስተሙ ራሱ ሚያጠራ ከሆነ ምን ይባለው? ጨው ለራስህ ብለህ ጣፍጥ፣ እንቢ ካልክ ድገ ነው ተወለጣለህ እንደሚባለው እና የሚያበጥር ሲስተም መኖር አለበት እያንዳንዱ ስርዓት ላይ እና ለዛ ነው አሁን ነገሮችን አሁን አዲስ አበባ ላይ ማየት ቴክኖሎጂ በሲስተም የሆኑበት የተለያዩ ቦታ ላይ ሴኩሪቲ ካሜራዎች የተገጠሙበት ግብር ሲከፈል ኦንላይን እንዲከፈል የሚደረግበት ብዙ ብዙ ሲስተሞች እየተጀመሩ ነው እና ለአለም መሰለት እንዲያግዙን ትልቁ ነገር መመሪያ ሲስተም ያ ነው። ሌላ ሁለተኛ ነገር ደግሞ ይሄ ሀገር ሁላ ብሩአብሩ ህዝብ ከተለያየ አለም የመጣ ህዝብ ብሩአብሩ ህዝብ ተስማምቶ ሁሉም ሰው ከንደ ውስንነቱ በሰላም እየኖር ሪላቲቭሊ መኖር ይችላሉ ብሎ እየኖረ ነው እና እኛ ደግሞ የአንድ መንደር ሰዎች ሆነን ያለን ከፍተት እዚህ ግባ የማይባል በሆነበት ሰዓት ላይ በቀላሉ ማጥበብ እንችላለና ከዚህ ተምረን እኛ ማምጣት እዚህ ቦታ ለመድረስ ከቅርብ ነው የምንነሳው። የሀገር ተነስቶ ከመጣበት ደረጃ አንጻር ሰታይ እኛ ደግሞ ለመልማትና አንድነታችን ለማጠናከር ጉዞ ሩቅ አይደለም፣ ከቅርብ ነው የምንነሳው የሚል አመለካከት ነው ያለኝ። እጅግ በጣም አመሰግናለሁ። የተከበሩ አቶ ክማል ሀሺ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ተገኝተው የትውልደ ኢትዮጵያውያንን ጋር በተመለከተ በተለይ በሶማሌ ክልል ውስጥ በምጣኔ ሀብት እንዲሁም በሰብአዊ ተግባራት ዙሪያ ሊኖራቸው ስለሚገባው ሚናና ይዘት ጥቂት ሀሳብ ስላጋሩን በእጅጉ አመሰግናለሁኝ። ዳግም እንደምንገናኝ አስባለሁ። ለአሁኑ በጣም አመሰግናለሁ። እኔም ወንድም ሀብታም በጣም አመሰግናለሁ። ታዳጊዎችን የሚያግዘው የሐረር ልጆች ማህበር ቀጣዩ የቅዳሜ ምሽት ቅንብራችን ይሆናል። በሐረር ከተማ የሚገኙ ትምህርት ቤቶችን በቁሳቁስና የመጠጥ ውሃ አቅርቦት የሚያግዘው ድንበር የለሽ የሐረር ልጆች ማህበር በሰሜን አሜሪካ ነዋሪ የከተማዋ ተወላጆች የተመሰረተ ማህበር ነው። ማህበሩ አሁን ደግሞ በትምህርት ቤቶች ለተማሪዎች ምገባ ለመጀመር የገንዘብ ድጋፍ እያፈላለገ እንደሚገኝ የማህበሩ ፕሬዚደንት ዶክተር ማሾ አብርሃ ተናግረዋል። አስማማዋየ ነው። ማህበሩ እያከናወናቸው ያሉትን ስራዎች በተመለከተ በዩናይትድ ስቴትስ ጆርጂያ ግዛት የሚኖሩትን የማህበሩን ፕሬዚደንት ዶክተር ማሾን አነጋግረዋል። የድንበር የለሽ የሐረር ልጆች ማህበር ምንድን ነው? አሁን በሐረር ከተማ ውስጥ ባሉ ትምህርት ቤቶች እና ሌሎች አካባቢዎች ላይ እያደረገ ያሉ ድጋፍ ያ በአጠቃላይ እንግዲህ የድንበር የለሽ የሀረር ልጆች ዓላማ የሀረር ተማሪዎችን እርዳታ ለመስጠት ነው እና ዜጎችን መጪውን ትውልድ በትምህርት በመደገፍ ለውጥ እናመጣለን ብለን ስላሰብን ነው ይህንን ድርጅት የመሰረት ነው እና በትምህርት ቤት ዙሪያ ነው እንቅስቃሳችን እና እርዳታችን የሚያተኩረው፣ በተማሪዎችን የመጠጥ ውሃ የማቅረብ የገንዘብ ድጋፍ የመስጠት እና የትምህርት ቤት ቁሳቁሳዎችን የመማሪያ ደብተሮችን፣ ስክሪፕቶ እና የመሳሰሉትን መስጠት እና አንዳንድ ትምህርት ቤቶች ደግሞ የመጸዳጃ ቤት እና የመናፈሻ ስራ በማድረግ ነው። እና በአጠቃላይ የምናምነው ምንድን ነው? ይህን ሁሉ የተለያዩ ድጋፎችን ስናደርግ ወደፊት ተማሪዎች የትምህርት ሂደታቸው ተሳቶላቸው የቀለለ ሆኖላቸው ወደፊት ነው የሚያጭሩ ትውልድ በትምህርት ይደገፋል በሚል ነው ተነሳ ነው። ስለዚህ በዚህ ዓላማ በጀመራችሁ ድጋፍ ውስጥ በነዚህ አመታት ውስጥ ምን ያክል ድጋፍ አደረጋችሁ? ምናልባት በቁጥር ምን ላውቀው የምንችለው ነገር ካለ ለአድማጮቻችን ተመልካቻችን። ያ ሰው መጀመሪያ እንግዲህ ከውሃ ቁፋሮ ስንጀምር የውሃ ቁፋሮን የጀመርነው ተማሪዎች በጣም ኃይለኛ የውሃ እጥረት አለ ሀረር ከተማ ውስጥ እና በየትምህርት ቤቶቹ ጉድጓድ ቆፋሩን እናደርጋለን ብለን የጀመር ነው እና በዚህ መሰረት ሶስት ትምህርት ቤቶች ጉድጓድ ተቆፍረው አስረክበናል። ግን ሌሎች በጣም ብዙ ተማሪዎች ትምህርት ቤቶች አሉ እነሱን ሁሉ ማድረስ ያልቻል ነው። ሀረር የተለያየ አይነት የቦታ ንጥረ ምድር ወይም ጂኦሎጂ ከውንትን ስላላቸው ድንጋዩ የተለያየ ነው። የአለቱ አቀማመጥ እና ተፈጥሮ የተለያየ ስለሆነ አንዳንድ ቦታዎች ውሃ መቆፈር አልተቻለም እና እንዳም ጀምረን ሁሉ ብዙ ከየተሄደ በኋላ በቃ ውሃ ማግኘት ስላልተቻለ ስላልተቻለ በቃ የእነሱን ጉድጓዶች ቆፍረን ዘግተን፣ ይሄንን አሁን በዚህ ደረጃ በእጅ ከማስቆፈር ከክልሉ ጋር ከሀረር ውሃ ቢሮ ጋር በመተባበር ለምን ለተማሪዎቹ አጠቃላይ ማህበረሰቡንም የሚረዳ ጉድጓዳ እናስቆፍርም በሚል ሌሎ ከነዚህ ጂኦሎጂስቶች ወይም ሃይድሮጂኦሎጂስቶች የሚባሉ የሀረር ተወላጆች አሉ። እነሱ በበጎ ፈቃደኝነት ሰዓታቸውን፣ ስራቸውን መስዋዕትነት አድርገው የሀረርን የድንጋይ ይዘት አስጠንተው ማፕ ተደረገ። ጂኦሎጂካል ማፕ ተደርጎ በዛ መሰረት ከሀረር ቢሮ ጋር ተስማምተን አንድ ጉድጓድ ትልቅ በከፍተኛ ደረጃ ጉድጓድ አስቆፍረን እሱ በአሁኑ ሰዓት ወደ ሀምሳ ሺህ ሊትር በቀን ውሃ የፓምፕ እያደረገ ለአካባቢው ላሉ ሰዎች እና ለክልሉ እንትን ጋር በመተባበር አገልግሎት እየሰጠ ነው። ሁለተኛው ጉድጓድ ተጀምሯል። ለዛ የሚያስፈልግ በዚህ ባህር አሁን ኢትዮጵያ ውስጥ ባለው የዋጋ ንብረት ወርግሽበት መሰረት አሁን አቅማችን ስላጠረን እሱን ከሌሎች ኤንጂኦስ ጋር በመተባበር እንዴት እናሳድጋለን የሚለውን እያደራጀ ነው። እና ውሃን በተመለከተ እነዚህን ያደረግ ነው። እቺ ዶክተር ማሾ በአሜሪካ ድምፅ አድማጮቻችን ስም በጣም እናመሰግናለን። እኔም በጣም አመሰግናለሁ፣ ስለአክብረ ስለጋበዝከኝ አመሰግናለሁ። ከአሜሪካ ድምፅ የአማርኛ አገልግሎት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራም በዚሁ ተጠናቋል። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እጅጉን እናመሰግናለን። ነገ እሁድ በራዲዮ መጽሔት አብረን እንድናመሽ ከወዲሁ ልጋብዛችሁ። ሰላም በደናደሩ